የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። መጽሐፍ ቅዳስ ነው። በጣም ቆይቷል። ረጅም ጊዜ ነው ም እንደ አባት በጣም ጥሩ አባት ነው። ብዙ ነገሮች ያሳደፍናቸው ስታዎች አሉ። ይህንን ለሰው ብናካፍል ጥሩ ነው በሚል ነበር የተጀመረው። የውትድርናውን ቦታ ብዙም ለመካፈል ፍላጎት አልነበረንም። ስለ ጦርነት ለማውራት ስለ ውጊያ ግን ልክ ጀምር እንዳደረግ ነው መጽሑፉን እሱን መተው የማይቻል ነገር ነው። አገኛል ሚጃችናል ምርንጉሴ እንደ አባት እንደ ጓደኛ፣ እንደ ወንድም፣ እንደ ጎረቤት ለማንኛውም ሰው እንደነበረውና ከዛም ደግሞ በውትድርና ሙያው ላይ ምን አይነት ሰው እንደነበረ ነው ማሳየት የሞከር ነው እና የአሁኑ ትውልድ መጽሐፉን ሲያነብ ይረዳዋል ብለን የምንገምተውና የምንመኘው ምን አይነት ጥሩ አባት እንደነበር ለአገር ክብርና ለወገን ፍቅር ይሰጠው የነበረው ቦታ ትልቅ እንደነበር ሰው በማንነቱ በሰውነቱ ምን ያህል ለአገሩ ሊሰራ እንደሚችል ያያልብን እንገምታለን። የአሁኑ ትውልድ ቢያነበው። ሜጀር ጀኔራል ምርዕድ ንጉሴ ይባላሉ ባለታሪኩ። ለልጆቻቸው ከጻፏቸው ደብዳቤዎች እስከ ቤተሰባዊ ጉዳዮች፣ አበይት ሀገራዊና የጦር ሜዳ ውሎች ባልተለመደ ወይም የተለየ ሊሰኝ በሚችል መልኩ ለዓመታት ያሰፈሯቸውን የጀኔራሉን የዳጎሱ በእጅ የተጻፉ የዕለትተዕለቱ ማስታወሻዎች ያካተተ መጽሐፍ፣ ሁነኛ ጥናት አድርገው የአባታቸውን ሕይወትና ሥራ፣ የትውልድ ታሪክ የሚጠርቅ መጽሐፍ የጻፉት ልጆቻቸው አስተዋይ መርዕድና ሶስና መርዕድ ናቸው የሰማችኋቸው። ቆየት ብሎ ይመለሳሉ። የአገር ጉዳይ ሰሞንኛም የትላንትም ጉዳዮች ያነጋግሩናል። ባለፉት ሁለት የራዲዮ መጽሔት ዝግጅቶች በምጥን ቅንብሮች ለቅምሻ ያህል ከሰማናቸው ሁለት የተራራቀ ዘመን ሙዚቀኞች ጋር ላልተጠገበ የሙዚቃ አለሞጋቸው ተመልሰዋል። የመሰናዶ መብዛት የሰዓቱን መብቃት ይጠይቃልና የሰንበት ምሽት ቅንብራችን የምሽቱ መጽሔት ለዛዎች እንደ ወትሮው ሁሉ ዛሬም በርከት ያሉ ናቸው። ዝርዝር ማስተዋወቁን እዚህ ላይ ልግታ። አድማጮች ጤና ሲያስጠልል እንደምናመሻችሁ እንደምንሰነበታችሁ። እሁድ ጥቅምት 9 2012 ዓ ም ከተረኛው አቀናባሪ ብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነኝ። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ መለሳለሁ። እንዳት ሄዱ እንደምናመሻችሁ አድማጮች። ዜናውን ማነብላችሁ አዳን የተሳየ ነኝ። የአልሸባብ አማጽያን ዛሬ የከፈቱት የከባድ መሳሪያ ጥቃት በሞቅዲሾ አይሮፕላን ማረፊያ ላይ የሚገኝ ቦታን ከተማ በኋላ የሚገኝ ቦታን ከመታ በኋላ ሰባት ሰዎች ቆስለዋል ሲሉ ባለስልጣኖች እና እማኞች ገልጸዋል። ተኩሱ ያረፈው ሃላኔ በተባለው ከፍተኛ ጥበቃ በሚደረግበት ቦታ ላይ ነበር ተብሏል። የአፍሪካ ሕብረትና የተባበሩት መንግስታት ድርጅት የልዑክ የሚገኙበት ቦታ ነው። ስድስት የከባድ መሳሪያ ተኩሶች በአካባቢው ማረፋቸውን እማኞች በአሜሪካ ድምፅ ለሚገኘው የሶማሊኛ አገልግሎት ተናግረዋል። አልሸባብ ኃላፊነቱን ወስዷል። ሶማሊያ ያሉት ልዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዑክ ጄምስ ሆዋን የከባድ መሳሪያ ተኩስ በተባበሩት መንግስታትና በአሚሶም ግቢዎች ውስጥ ማረፉን አረጋግጠዋል። ሰባት መቶ የሚሆኑ የካሜሩን የጋቦንና የኢኳቶሪያል ጊኒ ተወላጆች ሳንግ መሊማ በተባለች በደቡባዊ ካሜሩን ከምትገኝ የንግድ ከተማ ሸሽተዋል። የከተማይቱ ማህበረሰቦች መካከል ግጭቶችና ዘረፋዎች መካሄዳቸው ተዘግቧል። የከተማይቱ ነዋሪዎች መጤዎች የጸጥታ ችግር እየፈጠሩ ነው የሚል ተቃውሞ እንደሚያሰሙ ተገልጿል። በመቶዎች የሚቆጠሩ ሰዎች በተለይም ወጣቶች መጥረቢያ አካፋ፣ ሞዴሻና ቀስቲ ይዘው ጸረ ረብሻ ፖሊሶችን ጥሰው በከተማይቱ ያሉትን ሱቆች በመውረር እንደዘረፉና በእሳት እንዳጋዩ ተጠቁሟል። የዩናይትድስ ወታደሮች በሰሜን ኮሪያ ከነበረው ትልቅ ሰፈራቸው ዛሬ ወጥተዋል። መላ ከሶሪያ የወጡት የአሜሪካ ወታደሮች በምዕራብ ኢራቅ ተመድበው በቀጠናው ያሉትን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አማጽያንን መዋጋታቸው እንደሚቀጥሉ የመከላከያ ኃይል ኃላፊ ማርክ ኤስፐር ገልጸዋል። ኤስፐር በተናገሩት መሠረት ሰባት መቶ የሚሆኑት የዩናይትድ ስቴትስ ወታደሮች ወደ ኢራቅ ይሄዳሉ እንጂ ወደ ሀገራቸው አይመለሱም። ፕሬዚደንት ትራምፕ ግን ወደ ሀገራቸው ይመለሳሉ ብለው ነበር። አሜሪካ ከኢራቅ ሶሪያ ላይ ጸረ አሸባሪነት ጥቃት ልታካሄድ እንደምትችል የዩናይትድ ስቴትስ ወታደራዊ ኃይል ኃላፊው ጠቁመዋል። ይሁንና ጊዜ ወስዶ እቅድ እንደሚደረግበትና በቅርብ ቀናት ከኔቶ ማለትም ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጋር በሚደረገው ስብሰባ ከአጋሮች ጋር መመካከርን ያካትታል ብለዋል። ወደ ሶሪያ የሚመልሱት የአሜሪካ ኃይሎች በአሜሪካ ተዋጊ አይሮፕላኖች ሽፋን ይደረግላቸዋል ብለዋል። ሆንግ ኮንግ ውስጥ በአስር ሺዎች የሚቆጠሩ ተቃዋሚዎች ዛሬ ለሀያኛ ጊዜ የሳምንቱ ማብቂያ ተቃውሞ ሰልፍ አካሂደዋል። ቤዥንግ ከተማይቱን ለመቆጣጠር እየሞከረች ነው የሚል ተቃውሞ ነው የሚያሰሙት። ፖሊሶች የዛሬውን ተቃውሞ የውሃ ግፊትንና እንባ አስምጪ ጋዝን በመጠቀም ለማስቆም ሞክረዋል። ለአራት ወራት ያህል ተቃውሞ ሲካሄድ ቆይቷል። ተቃዋሚዎቹ የሚያቀርቧቸው ጥያቄዎች የመምረጥ መብት፣ ፖሊሶች የሚፈጽሙት ጥቃት ምርመራ እንዲካሄድበት፣ ተቃውሞውን ያስነሳው በሕግ የሚጠየቁ ሰዎች ቻይና ተልኮ እንዲዳኙ የሚለው አሁን የቆመው የሕግ ረቂቅ በኦፊሴል እንዲሰረዝ የሚሉት ናቸው። በመጨረሻም ግብፅ ውስጥ በናይል ወንዝ ምዕራብ ዳርቻ የተሰማሩ የአርኪኦሎጂ ማለት የሰው ልጅና የቅድመ ሰው ታሪክ ጥናት ተመራማሪዎች የታሸጉ ሰላሳ የግብፅ አሙንና ኮንሱ የሃያ ሁለተኛው ስርወ መንግሥት ቀሳውስትና እንስት ቀሲስ የአስከሬኖች ሳጥኖች አግኝተዋል። ከክርስቶስ ልደት በፊት በአስረኛው ዓመት ዓመት ወደ 3 ሺህ ዓመታት ከሚጠጋ ጊዜ በፊት ማለት ነው። ግብፅ ውስጥ የመቃብር ቦታዎች ስርቆት ተስፋፍቶ ነበር። ሌቦች ከአስከሬኖች ጋር የተቀበሩ ማስታወሻ ንብረቶችን ዘርፈው የአስከሬኖች ሳጥኖችንና ማሚዎችን ያበላሹ ነበር። ስለሆነም በፈርዖን ዘመን የነበሩት ቀሳውስት አስከሬኖቹን ከሌብነት ለማዳን ሲሉ ይደብቋቸው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ጤና ስጠልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 9 2012 ዓ ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ምኑን ፍቅር ሆነ ካላን ከተከተ ካንጀት ካላሳቀ በንባ ካላጠበ በላብ ካልጠመቀ ካላጮማጮመ ካላነካከሰ ካላነባበረ ስሜት ካልለኮሰ ሥጋን ምቾት ነስቶ ካላርገፈገፈ አጥንት አንቀጫቅጮ ካላንዘፈዘፈ ሰውነት አግሎ ስሜት ካላፈላ በፍቅር ረመጥ ካልማገደገላ ካላምቦገቦገ ባይምሮ ፍላጎት በልብ ካረጨ የወንድነት ስሜት የሴትነት ስሜት የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ? ምኑን ፍቅር ሆነ? እንቅልፍ አሳጥቶ ካላንጎራደደ፣ ምግብ አስጠልቶ ብራብ ካላራደ፣ ትንፋሽ አሳጥሮ ደም ስር ካልወጠረ፣ ካላፈታተገ ብልጭታ ካልጫረ ካላስፈነደቀ ጮቤ ካላስመታ፣ በደስታ ሥቃይ ውስጥ በሥቃይ ውስጥ ደስታ እያቁነጠነጠ እያቅበጠበጠ ፀጉር ካላስነጨ ጨጓራ ካላጠ ትንፋሽ እጥር እጥር ልብን እንቡር እምቡር እግር ፈጠን ፈጠን አርጎ ካላስሮጠ ምቾት አሳጥቶ ካላንቈራጠጠ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ? ምኑን ፍቅር ሆነ? ምኑን ተፈቀረ ምኑን ፍቅር ሆነ። ልብ ካልሸረሸረ፣ ናላ ካላዞረ፣ ደም ስር አሳብጦ ስሜት ካልነዘረ፣ ክሩ ካላለፈ በመርፌ ቀዳዳ፣ ጠበል ካልተረጨ፣ ፍቅር ካልተቀዳ፣ በረመጥ ካልፈጀ እንድዶ በጋራ ወገብ ካልፈተሸ ካላነቃራራ በምኞት አጉኖ በማግኘት ካልካሰ፣ በስጋት ፈትኖ በነፍስ ካልፈወሰ፣ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ? ምኑን ፍቅር ሆነ? የምናውቀው ርዕስ ይመስላል ላፈቀሩ ልቦች ማስታወሻነት የተቋጨች ጠፍቶ የሰነበተው የፈረንሳዩ ቤተኛችን አስራደው ባደረሰን የሳምንቷ ምርጥ ግጥም የምሽቷ መጽሔት ጀምረናል። አድማጮች አስራደውን እናመሰግናለን። አስራደው ለመጽሄት ለመጽሔት የላካት ደብዳቤም ደርሳናለች። እንዳይቆረጥ ያለበትን ማሳሰቢያ ቢጤ ያክሎ ለግጥሙ ርዕስም መጠሪያ የተዋሳትን የመክፈቻዋን ስልት ምኑን ፍቅር ሆነንም ጋብዞናልና ላለመቆረጡ ዋስትና መስጠት ባንችልም ተስማሚ ቦታ ግን ከዚህ ይመስላልና ጥላሁን rock capitala i'm gonna put some metal all around la mero sucker over and get in capital la over i'm gonna capitala azar cala sabe que yo gonna

caro ma the so te i ሰላም፣ አዲሱና ሉላ እንደምን አላችሁ? አስራ ደው የጠፋው ከደንበኝነት ተሳትፎ ብቻ ሳይሆን መጽሔትን ከመከታተል ልማዱም ጭምር ነው። በርከት ያሉ ወራት ተቆጠሩም አይደል አዲሱ ረዥም ረፍት ያለውን ከጀመረ የሚል ጨዋታ አዘል ሐሳብ ብልጭ እንዳለብኝ ብዙም አልቆየው ልምድ ነውና ቅር ማለቱ ስለማይቀር በአዲሱ ወንበር ላይ የሚሰየመውን እስከማወቅ በጥንቱ አባባሌ መቀጠሉን መረጠ። አስራደው በጨዋታ ለዛው ገፋ ያደርጋል ሰው አዲሱ ተብሎ እየተጠራ እንዴት አረጀው ተብሎ ጡረታ እንደሚወጣ ባላውቅም ለጋዜጠኝነት የተፈጠረች ነፍስ ሳይዙ ጋዜጠኛ መሆን ብቻውን በቂ አይደለም አዲሱ የነፍሱን ጥሪ ያዳመጠ ጋዜጠኛ በመሆኑ ካሉላ ጋር ሆነው የእኛ የአድማጮችንና የተሳታፊዎችን ነፍስ ይዘው በአየር ላይ ሲከንፉ ሰማዩን እየሰነጠቁ ጉሙን ፍራሽ አድርገው ስለሚጓዙ አያንገጫገጭም ነበር እኔም አዲሱን እንኳን ለዚህ ያደረሰ እያልኩ በሌላ መልኩ የሕይወት ጉዞውን እንደሚቀጥል በመተማመን ልባዊ የወንድምነት ምኞቴን እገልጻል። አስራዶው ይቀጥላል። አሉላም ሌላ የሬዲዮ መጽሔት ባልደረባ ወይም ውሃ አጣጭ እስክታገኝ ብርታቱን ይስጥህ ብያለሁ። ከድምፃዊ ሙሉቀን መለሰ ጋር ስላደረጋችሁት ዝግጅት ግን ጥቂት ማለት ወደድኩ ይለናል። አስራደው ይቀጥላል። የሰው ልጅ ሰብአዊ ተፈጥሮውን ከሚያዳብርበትና ከሚያበለጽግበት መንገዶች መካከል ስነ ጥበብ ወይም የሰው ልጆች ፈጠራ፣ ስነ ስዕል፣ ንድፍ፣ ስነ ጽሑፍ፣ ስነ ግጥም፣ ተውኔት፣ ትረካ፣ ዘፈን፣ ጭፈራ፣ ዳንስ፣ ወዘተረፈ የሰው ልጅ እነኚህን ሙያዎች በማከናወን ተፈጥሮአዊ ጉድለቱን በማሟላት ሙሉ ሰው ይሆናል ይለናል አስራደው። በመፈጠራችን ብቻ የተሟላን ሰዎች ባለመሆናችን ነው ወደ ትምህርት ቤት ሄደን ትምህርት በመቅሰምና ስብናችንን በማዳበር ሙሉ ሰው ለመሆን የምንጥረው። እናም እንደ እኔ ግንዛቤ ከእግዚአብሔር ቀጥሎ ስነ ጥበብ ሙሉቀን መለሰን ለሁለተኛ ጊዜ እየፈጠረችው መሆኑን እንዲያውቅ ያስፈልጋል። ስነ ጥበብ ለሁለተኛ ጊዜ ባትፈጥረው ኖሮ ዛሬ አንዳችንም ሙሉቀንን ባላወቅ ነው ነበር። እሱ ብቻ ሳይሆን ሥነ ጥበብ ከእግዜር ቀጥሎ እንደ ገና አምጣ በመውለድ ጥላሁን ገሰሰን፣ ዓለማየሁ እሸቴን፣ ብዙነሽ በቀለን፣ ሂሩት በቀለንና ሌሎችንም ብዙዎች የሕዝብ ልጆች አድርጋቸዋለች። በመጨረሻም ሙሉቀን በእጅጉ ያፈቀራቸው ሴቶች ሳይኖሩት ብዙ ልብ የሚመስጡ የፍቅር ዘፈኖችን እንደማይዘፍን እሙን ነው ይልና በተለይ አገኘሽ ወይ ሌላ የምትለዋን ዘፈን ሲዘፍን ድምፁ እየተምዘገዘገ ሰማይ ሰማያት ወጥቶ የመንግሥተ ሰማያትን በር የሚያንኳኳ ሆኖ ይሰማኛል። በጣም የቆጨኝ ግን ካፈቀራት ወይም ካፈቀራቸው ሴቶች መሀል አንዷ ወይም እነማን ትዝ እንደሚሉት ሳትጠይቁት በመቅረታችሁ ነው፤ ቅሬታውን ያክላል። የመንግሥተ ሰማያቱ በር የመከፈቱንና ያለመከፈቱን ጉዳይ ለፈጣሪ ትተ ነው እኔም ለዛሬዋ የራዲዮ መጽሔት ዝግጅት በር መክፈቻ እንድትሆን የፍቅር መለኪያው ስሜት ይሁን መንፈስ፣ ሚዛን ይሁን ሊትር፣ ቁና ይሁን እርቦ፣ ጋን ይሁን እንሥራ፣ እፍኝ ይሁን ጭብጥ፣ መሳም ይሁን መንከስ ገልጽ ባልሆነበት ዘመን ምኑን ፍቅር ሆነ በማለት 2012 ዓ ም አህዱ ማለት መርጫለሁ። አስራደው ረዘም ባለው አመቱ የመጀመሪያ መልእክቱ እግረ መንገዳችሁን በጥላሁን ገሰሰ ምኑን ፍቅር ሆነ በሚለው ሙዚቃ ብታጅቧት ውበት እንደሚኖራት አልጠራጠርም ብሎ ነበር። ቀደም ብለን የሰማነው ሙዚቃ የአስራ ደው ግብዣ ነው። ታዲያ የጥላሁን ሙዚቃ ቢቆረጥ ጅብ አይበላው ልንጣላለን። ለማሳበቅ ይለናል አስራ ደው። ለማሳበቅ አዲሱ ጡረታ ላይ ቢሆንም ሽክ ማለት ግን አይቀርም። አክባሪያችሁ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ሲል ወግን ኳይቷል። አስራዶውን እናመሰግናለን። አድማጮች፣ ራዲዮ መጽሔት ቀጥለዋል። ሜጆር ጀኔራል መርድ ንጉሴ ናቸው። ባለ ታሪኩ ለልጆቻቸው ከጻፏቸው ደብዳቤዎች እስከ ቤተሰባዊ ጉዳዮች፣ አበይት ሀገራዊና የጦር ሜዳ ውሎች ባልተለመደ ወይም የተለየ ሊሰኝ በሚችል መልኩ ለዓመታት ያሰፈሯቸውን የጀኔራሉን የዳጎሱ የዕለትተዕለት ማስታወሻዎች ያካተተ መጽሐፍ ሁነኛ ጥናት አድርገው የአባታቸውን ሕይወትና ሥራ በአራት መቶ ሰላሳ ስምንት ገጾች የአንድ ትውልድ ታሪክ የሚተርክ መጽሐፍ የጻፉት ልጆቻቸው አስተዋይ መርድና ሱስና መርድ ለቀዳሜ ወጋችን ተገኝተዋል። ወዳጆቼ ለጊዜያችሁ አመሰግናለሁ። አስተዋይ መርድ ንግሴ ሶስና፣ መርእድ ንጉሴ ቀደም ብዬም በመግቢያችን ጠቆም አድርግ ያለው ለዚህ ውይይታችን መነሻ የሆነን ለወገንና ለአገር ክብር ሜጀር ጄኔራል መርእድ ንጉሴ እና ኢትዮጵያ ይላል መጽሐፋችሁ። የመጀመሪያ ሽፋኑ ገጽ ላይ የወላጅ አባታችሁን ሜጀር ጄኔራል መርእድ ንጉሴን ህይወትና ስራ ይልቁንም ደግሞ እሳቸው ያለፉበትን ዘመንና ጊዜ የኢትዮጵያን ታሪክ በእሳቸው ህይወት ውስጥ የሚመለከት መሆኑን ነው የተረዳሁት። እስኪ ይሄ መጽሐፍ እንዴት ተጻፈ፣ ለምን ተጻፈ የሚለውን መጀመሪያ እናድርግ። ከማንኛችሁ ልጀምር? ከታላቅ አቶ አስተዋይ። አንቱ ነው የምለው፣ እንግዲህ መጽሐፍ ከጻፋችሁ በኋላ ወደ አንተነት ይመለሳል መሰለኝ፣ የደራሲነት ጉዳይ ውስጥ ስለገባችሁ። የለም አንተ ይሻላል፣ ዘና ብለን እንነጋገር። መልካም ከአንተ ልጀምር። አቶ አስተዋይ፣ ለምን ተጻፈ የሚለው ግማሹ መልስ ያለ ይመስለኛል። ለሁሉም የእናንተን እንስማ ነገሩ መጽሐፍ መጽሐፍ ለሚያስቡ ነው። በጣም ቆይቷል፣ ረጅም ጊዜ ነው። በተለይም ሶስና ጽፋለው እያለች ታስብ ለረጅም ጊዜ ቆይታለች። ምንድን ነው የሆነው? ልክ አባታችን ከዚያ ለም በሞት እንደተለዩ ገዳማ ጀምሮ አስበነዋል፣ መጽሐፍ ያስፈልጋል። ምክንያቱም አንደኛ እኛ እንኳን እንኳይናቸው ዝም ብሎ ያው እንደ አባት በጣም ጥሩ አባት ነው፣ ብዙ ነገሮች አሳለፍናቸው፣ ትዝታዎች አሉ። ይህንን ለሰው ብናካፍል ጥሩ ነው በሚል ነበር የተጀመረው። የውትድርናውን ቦታ ብዙም ለመንካት ፍላጎት አልነበረንም። ስለ ጦርነት ለማውራት ስለ ውጊያ እንደዚህ ለማውራት ፍላጎት አልነበረንም። ግን ልክ ጀምር እንዳደረግ መጽሁፉን እሱን መተው የማይቻል ነገር ሆኖ አገኘ ነው። አንድ ሰው ወደ አርባ አመት ገደማ የሰራውን ስራ ትተህ የህይወት ታሪኩ መጽሐፍ አስቸጋሪ ነገር ነው። የህይወት ታሪክም አይሆንም። አርባ አመት የህይወቱን አብላጫ ጊዜ የሚሆነው ታሪኩ በውትድርና በሀገር መከላከል ስራ ላይ ከሆነ ትክክል ነው። አባታችን ከዚያ ልን በሞት ሲለይ ሀምሳ አምስት አመቱ ነበር፣ እና ስትመለከተው ወደኋላ ሄደህ ከዚህ ከሀምሳ አምስት አመት ውስጥ ሰላሳ ሰባት ሰላሳ ስምንት አመት ገደማ የሚሆነው በውትድርና የጠፋ ነው። ስለዚህ እሱን ከተው እኮ በጣም መታ አንድ አስራ አምስት ዓመት አስራ ሰባት ዓመት ገና ነው የምትሆነው። ስለዚህ ሊሆን አልቻለም። ዋናው ነገር ግን ሶስትና እዚህ ላይ መጨመር ትችላለች። ጀምር እያረግን እየተው ነው ጀምር እያደረግን እየተው ነው። በረጅም ጊዜ ቆይተናል። ምክንያቱም ማስረጃ ስንፈልግ አንዱ ነገር አልሟላ ሲለን አንዱ ስናሟላ ከዛ ደግሞ ማንደብቀው ነገር የኛም ሰንሰን ነው የስራ ብዛቱም ሁሉም ተጨማምሮ ትንሽ ጊዜ ፈጀ። ከዛ በኋላ ግን ያው መጻፍ ጀምር እዚህ ጋር ልናገር የምፈልገው መጀመሪያ አንድ ደረጃ ላይ ሲደርስ፣ የለም ይሄ ነገር እየተጓተተ ስለሄደ ለሌላ ሰው እንስጥ ታሪኩን ከሌላ ሰው ጋር አብረን እንስራ ብለን ከሌላ ከታወቀ ደራሲ ጋር ስራውን ጀመርን። በጣም የታወቀ ጎበዝ ደራሲ ነው። አብረን ስራውን ጀመር ነው። ግን ትንሽ ሰርቶ ካየሁ ነው በኋላ ልባችን የሚገልጽ ነገር አለ። የእሱ የጸሐፊው ያለመቻል ሳይሆን እኛ በፈለግነው መልክ ሊመጣ ስላልቻለ እኛ አውራታችን ገባ መቅረት መጨረሻ ለ ለመንደርደሪያ ያህል ይህን መጽሐፍ ለመጻፍ ያለፋችሁበትን መንገድ በጨረፍታ ነው ያየ ነው፣ ሶስና የቀደመውንም ጥያቄ ጨምረን ይልቁንም ደግሞ ሜጀር ጀኔራል መሬድ ንጉሴ በኢትዮጵያ ጦር ሰራዊት ውስጥ ስማቸው ሲጠቀስ ማን እንደሆኑ የሚታወቅ ትልቅ ታሪክ ያላቸው መሆኑ ይገባኛል በህይወት ካለፉ በርካታ አመታት ተቆጥረዋልና ማንነታቸውን እንደ ወላጅ በመጽሐፋችሁ በግሩም መልኩ የተጻፉ የግል ማስታወሻዎቻቸው ይናገራሉ። እነሱ እናነሳሳለን። ዛሬ ለዚህ ትውልድ ምናልባትም የእሳቸውን ታሪክ የማወቅ እድል አልነበረው። ለዚህ ትውልድ በሚገባ መልኩ ሜጀር ጄኔራል መርዕድ ንጉሴ ማን ናቸው? ሜጀር ጄኔራል መርዕድ ንጉሴ እንደ አባትም እንደ አንድ ወታደርም ለመግለጽ ይበልጡን መናገር የፈለግነው የነበር ነው። እኛ እንደ አባት እንደ ጓደኛ እንደ ወንድም እንደ ጎረቤት ለማንኛውም ሰው እንደነበረውና እና ከዛም ደግሞ በውትድርና ሙያው ላይ ምን አይነት ሰው እንደነበረ ነው ማሳየት የሞከር ነው። እና አሁንም እንዳልከው የአሁኑ ትውልድ መጽሐፉን ሲያነብ ይረዳዋል ብለን የምንገምተውና የምንመኘው እንዲያውቅ ልን የምንመኘው ምን አይነት ጥሩ አባት እንደነበር አገሩን ምን ያህል ይወድ እንደነበር፣ ለአገር ክብርና ለወገን ፍቅር ይሰጠው የነበረው ቦታ ትልቅ እንደነበር ሰው በማንነቱ በሰውነቱ ምን ያህል ለአገሩ ሊሰራ እንደሚችል ያያል ብለን እንገምታለን። የአሁኑ ትውልድ ቢያነበው መልካም። መጽሐፉን በጨረፍታ አንዳንድ ቁም ነገሮችን እያነሳን ሜጀር ጀኔራል መሪድ ንጉሴ ያለፉበትን የህይወት መንገዶች በመጽሐፋችሁ ግሩም አድርጋችሁ ትተርካላችሁ። ምናልባትም ሌሎች መጽሐፍት ሌሎች ትረካዎች ላይ የተወዛገበ የመሰላችሁንም ነገር ከታሪክ አንጻር በቀጥታ ለማቅረብ የፈለጋችሁበትን ጥረት እናያለን። ግራና ቀኝ እነሱንም ሀሳቦች እንነካካለን። አስተዋይ ወደ አንተ ልምጣና ይህን መጽሐፍ ለመጀመሪያ ጊዜ ለሚያነብ ቀደም ብሎ ሶስትና እንደ ጠቀሰችው ሜጀር ጀኔራል መሪድ ንጉሴ ለመጀመሪያ ጊዜ ለሚተዋወቅ በእርግጥ ይሄ መጽሐፋችሁ ሜጀር ጀኔራል መሪድ ንጉሴን በትክክል ይገልጻቸዋል። ለወገንና ለአገር ክብር የሚልም ስያሜ ሰጥታችሁታል። በቅርቡ እዚህ ዋሽንግተን አቅራቢያ ባሰናዳችሁት የመጽሐፍ ምረቃ ላይ ያንንም ምክንያት ገልጣቸዋል። እስኪ ለአድማጮቻችን ቅርብ እናደርግ። መጽሐፋችሁ ሜጀር ጀኔራል መሬድ ንጉሴን፣ ወላጅ አባታችሁን በትክክል ማንነታቸውን ያሳያል ያሳያል ብለን ተስፋ እናደርጋለን። ምንድን ነው ከልጅነት ካስተዳደግ ጀምሮ ከመጨረሻው ድረስ ነው ይሄድ ነው እና አሁን ብዙ ሰዎች መጽሐፉን ካነበቡ በኋላ አስተያየታችሁ እንዴት ነው ብዬ ጠይቃቸዋለሁ። እና ሁሉም ሰው የተለያየ አስተያየት አለው። የተለያየ አስተያየት ማለቴ ምንድን ነው? ሁሉም የተለያየ ትኩረት አለው። ለምሳሌ ብዙ የፖለቲካ አካባቢ ጦርነት አካባቢ የሌሉ ሰዎች በጣም አተኩረው ይመለከቱት የነበረው አስተዳደጉን፣ ከኛ ጋር የነበረውን ግንኙነት ማየት እንደነበረ ይሄን መሳሰሉ ላይ ያተኩራሉ። ሌሎች ደግሞ ትንሽ የጦርነቱ ምኑ በዚህ ባለፈው ታሪካችን ውስጥ ያለፉ ሰዎች ደግሞ ወደ መጨረሻዎቹ ገጾች ገደማ ላይ ይጽፋቸው የነበሩትን ነገሮች አገሪቱ ትልቅ ችግር ላይ በነበረች ጊዜ እሱ ምንድን ነበር የሚያስበው እንዴት ነበር የሚመለከተው የሚለውን ነገር ያውታል። ይህ ያቀረበው ታሪክ የኛ አንድ አመለካከት ነው። አንድ በእንግ አንድ ፐርስፔክቲቭ ነው፣ አንድ አስተያየት ነው። ሌሎች ሰዎች እንደዚህ የተለያየ አይነት አስተያየት አላቸው። ስለዚህ እነዚህ ሁሉ ነገሮች አብረው አንድ ላይ ሲደረጉ እንደፊት ዛሬ ያሉ ታሪክ ተመራማሪዎች ጥሩ መሰረት ይሰጣል ብለን እናስባለን። በአንድ በኩል በሌላ በኩል በእኛ አስተያየት በልጅነቱ እንዴት አይነት ልጅ ነበር፣ እንዴት አይነት ጎልማሳ ነበር፣ እንዴት አይነት ወታደር ነበር፣ እንዴት አይነት አዛዥ ነበር፣ እንዴት አይነት አስተዳዳሪ ነበር የሚሉትን የተለያዩ በህይወት ያለፈባቸውን ደረጃዎች ያለፈባቸውን ሁኔታዎች በደንብ አድርጎ ያሳያል ብለን እንገምታለን። ግን ከሁሉም ነገር በላይ አንድ በጣም ማድረግ የፈለግነው ነገር ፋክሶልናል ብዬ የምገምተው ግን ፍርድን እንኳን ለአንባቢ መተው ያስፈልጋል። ከዚህ ጀነራል ከሚል የጦር መሪ ከሚል ጀርባ አንድ ሰው አለ። ዝም ብሎ ሰው እንደ ማንኛችንም እንደ እኔ እንዳንተ እና ይህ ሰው ምን ይመስል ነበር፣ ሶስትና ቅድም እንዳለችው እንደ አባት ምን አይነት አባት ነበር? እንደ ጓደኛ ምን አይነት ጓደኛ፣ እንደ አዛዥ ምን አይነት አዛዥ ነበር የሚለውን ለማሳየት ነበር ፍላጎታችን። የተሳካልን ይመስለኛል፣ ግን እንዳልኩ ፍርዱን ለአንባቢ መቻ ያለብኝ ይመስለኛል። ይሄንን ግሮም ቀደም ብዬ እንደ ጠቀስኩት ከመጽሐፉ አንዳንድ ነጥቦችን እያነሳ እንነጋገራለን። ከዚያ በፊት ግን ሶስና ወደ አንቺ ልመለስና ሜጀር ጀኔራል መሪ ንጉሴ በህይወታቸው ያሳለፉት ብቻ ሳይሆን ከዚህ ዓለም በሞት የተለዩበትም ሁኔታ በኢትዮጵያ ታሪክ ውስጥ ለየት ያለ ስፍራ የሚሰጠው ነው። የግንቦት ሺ ዘጠኝ መቶ ሰማኒያ ሁለቱ የመፈንቅለ መንግስት ሙከራ ያ ያልተሳካ ሙከራ አገሪቱ ታላላቅ የጦር መሪዎቿን ያጣችበት አጋጣሚ እንደሆነ ይታወቃል። የዚህ መጽሐፍም ሁነኛ ስፍራ ሆኖ እንመለከተዋለን። ዛሬም ድረስ በእርግጠኝነት ሙሉ በሙሉ የማይታወቁ ታሪኮች የነበሩበት ጊዜ ነበርና ከሳቸው አንጻር የተጻፉትን መመልከት እንችላለን። ይህ መጽሐፍ እናገላበጥ እስኪ። አስታውሽን ሜጀር ጀኔራል መሪድ ንጉሴና አጋሮቻቸው ከዚህ ዓለም በሞት የተለዩበትን የተገደሉበትን ሁኔታ እንዴት ትረዳችሁ እንደ ቤተሰብም ያን ዜና የሰማችሁበትን ጊዜ ጨምረሽ? ለማንኛችንም ቢሆን የሚወዱትን ሰው ማጣት በጣም ከባድ ነገር ነው እና እኛ ባላሰብንበት ጊዜ ነው አባታችንን ያጣ ነው እና በዛን ጊዜ የነበረው ጥረት አገሪቷ ወደ መልካም ነገር እንድትሸጋገር ወታደሮቹ የነበረባቸው ችግር እንዲቃለል ለነበረው ችግር ሁሉ መፍትሄ እንዲገኝ ብዙ ሙከራ አድርጎ አድርጎ ነው መጨረሻ ላይ ይህንን ውሳኔ ወስኖ ወደዚህ ነገር የገባው። እንደሱ ከሆነ በኋላም ደግሞ ልክ የመፈንቅለ መንግስቱ ከተዘጋጀም በኋላ ደግሞ ቢሳካ ጥሩ ነበር ይሳካል፣ ባይሳካም ደግሞ እጁን አሳልፎ እንደማይሰጥ ያውቀው ነበር። ያው በተለያየ መጽሐፎች ላይ ተጽፏል። ሰዎችንም ስንጠይቅ ኢንተርቪው በማገኝ ጊዜ ደግሞ ተነግሮናል። እና ሁላችንም ተበታትነን ነበር በያገሩ። ልጆቹ በሙሉ በያለንበት መርዶውን ሰማን። ከዛ በኋላ አንድ ቦታ ተገናኝተን፣ እንዴት ነው ከአሁን በኋላ ያለውን ሕይወታችንን የምንቀጥለው በሚለው ላይ ያው ከአባታችን ያገኘነው ትልቁ ነገር ፍቅራችን እና ትብብራችን ነው በመካከላችን እና እርስ በርስ ተደጋግፈን ያው ያንን ከባድ ጊዜ ልንወጣው ይህን መጽሐፍ ከእጁ ያላስገባ ምናልባትም መጽሐፉን ካገኘ በኋላ አሁንም የምናነሳቸውን ጉዳዮች ይመለከታል። በእጃቸው የተጻፉ ማስታወሻዎች ዳጎስ ያለ መጽሐፍ እንዲወጣው አድርገዋል። ለብዙዎቹ ጉዳዮች ማስታወሻቸውን ተንተርሳችኋል። ኃላፊነት ከስራቸው ጋር የተዛመዱ ደብዳቤዎችም እዚህ መጽሐፍ ውስጥ ተካተዋል። የጻፉባቸው በጊዜ ያገኟቸው ወረቀቶች ሳይቀሩ በጥሩ ምስል ዋናውን ምንጭ እንዲያንጸባርቁ ሆነው እንመለከታለን። ይበልጡን የእሳቸውን ማስታወሻ መጠቀማችሁን በመጽሐፉ ምረቃ ወቅት ገልጻችኋል። ነገር ግን ጥናትም አድርጋችኋል። ከህይወቱ ጣውረዱ ጋር ቀደም ብሎ አስተዋይ እንደ ገለጸው ረጅም ጊዜ የወሰደባችሁን ያህል በቂ ዝግጅት ግን ያደረጋችሁ ይመስላል። እስኪ ንገሩን ስለ መጽሐፉ። ዝግጅታችሁ ምን ይመስል ነበረ? የተለያየ ሀሳብ በአንድ ነገር ላይ በተለያዩ መጽሐፍት ሲገለጡም ተመልክተናልና እነኛን ጉዳዮች አነሳስተን ከመነጋገራችን በፊት እንዴት ነው ማመሳከር የቻላችሁት? እንዴት ነው የአባታችሁ እውነት እንዲወጣ ለማድረግ የሞከራችሁት? አድማጮች ለወገንና ለአገር ክብር ሜጀር ጀኔራል መርድ ንጉሴና ኢትዮጵያ የተሰኘው መጽሐፍ ደራሲዎች አስተዋይ መርድና ሶስና መርድ ጋር መጽሐፋቸውን መነሻ በማድረግ የጀመርነው ወግ ተጀመረ እንጂ አላበቃም። በቀጣዩ ፕሮግራማችን እንመለስበታለን። አሁን አይ ቆንጆ፣ ለእኔ የሰጠኝን ማውደዴን ወደድኩት። ያንቺ ያረገኝን ለእኔ ያረገሽን ማውደዴን ወደድኩት። ሳስብ ሳንሰላስል ቆየው ከወሰኑ ከጸጉርሽ ጀምሮ ሐር ከመሰለው ከፀጉርሽ ጀምሮ እንከን የሌለብሽ ውብነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽን ይናገር። አይ፣ የሐረር መንደሪን የመስከረ ማደይ የሐረር መንደሪን የመስከረ ማደይ የሞጆ ብርቱካን የነሐሴ ላይ

ትኩስ የፈነዳ ጽጌሬዳ ከንፈር እስኪ አፍ ያወጣና ውበትሽን ይናገር፣ መውደዴን ወደድኩት። ተወዳጁ ድምፃዊ ሙልቀን መለሰ ከዛሬ 30 ዓመታት በፊት እንዳቀነቀነው፣ ታዲያ ግጥሙ ሁሌም እንዳስደመመኝ ነው። ደራሲዋ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት። ስልቱ ለራዲዮ መጽሔት ተከታታዮች የቀደመ ቀጠሯችንን ሳያስታውስ እንደማይቀር ተስፋ አድርጋለሁ። ለሁሉም ከተከታዩ የአንድ አድማጫችን ማስታወሻ በኋላ ወደ ሙልቀን እንሄዳለን። ነገና ተከታዩ ቀናት እንደ እኔ ብዙዎችን ሳያሳስቡ እንዳልቀሩ ይሰማኛል። የመንገዳችንን ወደ የትነት ምናልባትም እንደ ዛሬ በስጋት ለመጠየቅ የተገደድኩበትን ጊዜ አላስታውስም። ሊያውም ለአገራችን መጻዒ ዕጣ አንዳች ብሩህ ተስፋ በፈነጠቀ ማግስት በገዛ እጃችን ካላባከነውም ዛሬም ሊሰምር የሚችል ጭምር ይመስለኛል። በአሁኑ ወቅት በኢትዮጵያ ያለው ሁኔታ ከነጋችን ወደ የትነት ጋር አዛምዳችሁ፣ ከአሁን ቀደም አሳሳቢነት የከሰቱ ሁኔታዎች በተፈጠሩ ጊዜ እንዳደረጋችሁት ሁሉ እባክህ አሁንም የአገር ጉዳይ በተሰኘ የቁም ነገር ወግ መልከት አድርገው ሲሉ ያደረሱን ዶክተር እንግዳ ወርቅ ተፈራ የተባሉ አድማጫችን ናቸው። ዶክተር እንግዳ ወርቅን በተሳትፏቸው እናመሰግናለን። የአገር ጉዳይ ከነገ በስቲያ በሚል ርዕስ ለሰሞኑ በተያዘ ተከታታይ ውይይት ይህንኑ ርዕሰ ጉዳይ በጥልቀት የሚመለከት መሆኑን መግለጽ እንወዳለን። አሁን ቀጠሮ ወደ ተያዘለት ቀደም ብለን ወደ አስተዋወቅ ነው ቅንብር እንለፍ። አዎን፣ ሙሉቀን መለሰ ተመልሰዋል። ወጋችን ረጅም ነውና ሙሉን ማቅረብ ባንችልም በመጽሔት ለዛ ከሚቀርቡ በርካታ ዝግጅቶች ጋር ለምሽቱ ተከታዩን እናሰማና ቀሪውን ጨምሮ ሙሉ ወጋችንን ታዲያ የቪዲዮ ቃለምልልስ ነው በቅርቡ በድረገጻችንና በዩቲዩብ እና በፌስቡክ ገጻችን ላይ እናኖራ ከቀድሞ የራዲዮ መጽሔት ባልደረባዬ አዲሱ አበበ ጋር በአሜሪካ ድምፅ ቆይታው የመጨረሻ ቀን የመጨረሻዋ ሰዓት ወደ ሙሉ ቀን መኖሪያ ቤት ጎራ ብለን ያደረግነው ቆይታ ቀደም ብዬ እንዳስተዋወቅኩት ሙዚቃን ብቻ የሚመለከት አይደለም። የስደት ኑሮና ፈተናዎችን፣ መንፈሳዊውን ጨምሮ የምድሩንና የሌላኛውንም ዓለም ሕይወት ርሶች ይዳስሳል። የምሽቱም በአሜሪካ የስደት ኑሮ እና ሌሎች ተዛማች ርዕሰ ጉዳዮች ዙሪያ ያጫወተንን ይመለከታል። በጣም ጥልቅ ቅብለን ወደ ሃይማኖታዊ እንዳይገባ የዛሬውን ሙሉ ቀን አግኝተናል። የትላንቱን ሙሉ ቀን ነበር በሙዚቃ እያወራን የነበረው። ለክርክር ያህል ግን እንደው አዲሱ ካነሳል ጥያቄ ለደቅል አድርግና መከራከሪያ የሚያቀርቡ እንዳንተ መንፈሳዊ ህይወት ውስጥ ከገፉ በኋላ ወይም ህምነታቸው አልፈቅደላቸው ብሎ የለም ሙዚቃ የኔ አይደለም የማምንበት መንገድም አይደለም ብለው ካሉ በቂ ነው መልሱን እሱ ጋር መቀበል ማንን ይችላል። ለክርክር ያህል ግን እንደ ሀሳብ የአድማጮችን የተመልካቾችን ጥያቄን ማንሳት ነው የምናነሳለን። ያን በመረዳት እና በማክበር አንድም ሙዚቃን፣ ጥበቡን፣ ኪነ ጥበብን፣ እውቀትን ያን ቅድም የነበረህን ችሎታ የሰጠህ ፈጣሪ ነው ብሎ ለሚከራከር ለምን ታውለዋለህ፣ ኃላፊነት ይጠይቃል እንስማማ እንችላለን። በሌላ በኩል ደግሞ ለተፈጥሮም ቅድም ጀምሮት ነበር አዲሱ። ለተፈጥሮም ማሞገስ ማወደስ ከጀመርክ ፈጣሪም የምታወድሰው ሰው ስለ አጠቃቀም ህንና ቦታውን እስከመረጥ ለሚል ተከራካሪ ምን አስተያየት ይሰጣለ? አንደኛ ተፈጥሮ ማወደስ ጋር ተቃውሞ አይኖረኝም? ግን ሴንስለስ ነው። እግዚአብሔር ማመስገን እያለብህ ተራራዊ ሆይ ወድሻለሁ ማለት ምንድን ነው? ኢየሱስ ክርስቶስ እንዴት እንደሚወደን ቢገባን ኖሮ ከሱ ጉያ እንጠፍ። እሱን እኮ የፈጠሩ ያን ሁሉ የፈጠሩ ከማድነቅ ፈጣሪውን ብናደንቅበት፣ እንዴት እኮ ግሩም አባት ነው! እንዴት አስደናቂ አምላክ ነው! ምንቀርበው ነበሩ ኖሮ በትክክል ሰው በኢየሱስ ሲያምን በመንፈስ ቅዱስ ይሞላል። በመንፈስ ቅዱስ ይጠመቃል፣ በእሳት ይጠመቃል። በጣም ፋንታስቲክ ህይወት ውስጥ የምንገባው ሰው ኢየሱስን ክርስቶስ ሲያገኝ። ይህን ነበር ልመለስ የነበረው ዘፈን ውስጥ ይመስለኝ የነበረው ደስታ፣ ፍቅር፣ ሰላም ይገኛለን ነበር። ውሸት ነው። ይህ ሁሉ የነበረኝ ሰው በደሞዝ አንደኛ፣ በካሴት ሽያጭ አንደኛ፣ ምንም ምን ዝናዬ ፌርሳ ያደርግን የሄድኩት ለምን የበለጥ አግኝቼ ነው። እንደ እምነት ታገኝ ትችላለን። እኔ እንደው ቀደም ሲል ለአነሳ የሞከርኩት ዘፈን ሲባል ከተቃራኒ ጾታ ጋራ የሚደረግ ወይም ያን ማንሳት ሳይሆን አሁን የሀገርን ፉከራ አለ። ጦርነት ቢመጣ ጀግኖች ፎክረው ለሀገር ዳር ድንበር መከበር ይወጣሉ። በዚህ ላይ ደግሞ በዓለማዊ ዘፋኝም ሆነው ቀደም ሲል እንዳልከው መጠጡ ምንም ከዛ ልምድ ሳይኖራቸው በጨዋነት የሚኖሩ እንዳሉንም እንደው በዚህ አጋጣሚ መጥቀስ ያስፈልጋል። አንድ ጥያቄ ግን ለአንተ፣ ብዙ ሰው የሚለው ሙሉ ቀን ታስቦበት ነው ይሄን ሕይወቱን ወደሚለውጥ ደረጃ የሄደው። ግን ከሙዚቃ ሕይወት ጨርሶ ሊወጣ ሙሉ ለሙሉ ፍላጎት ነበረው ወይ? እሱ ራሱም የሙዚቃውን የአርቱን ጥበብ እስከ መጨረሻ አላስኬደው ተመልሶ ሊሰራ ይችላል የሚል እምነት ነበረ። ትንሽ የሚቆጭ ዘመን አለ? ጎበዝ ጥያቄ ነው። ጎበዝ የከጀለኝም አንድ ቀንም የለም። ለምን መሰላችሁ? ይችላልና ግን ደስ ይበል እኔና ኢየሱስ ብሌንድ አድርገናል። ይኸው ቡርቱካን ትይዛለህ፣ ማንጎ ትይዛለህ፣ ፓፓያ ትይዛለህ፣ ሙስ ትይዛለህ፣ ሌሎችንም አትክልት ጨምርና በብሌንደር

እንደው በዚሁ ዙሪያ ብዙ ማውራት እንችላለን። ሌላ እንደው አንድ ከአንተ ህይወት ጋር የተገናኘ ጥያቄ ላንሳ ል። ባለፈው በመምህ ጊዜ ለአንተ አስተዋጽኦ በሚዘጋጅበት ጊዜ ፍቅሩ አለ። በዛም መሰረት አስተዋጽኦ ተካሂዷል። ምን ያህል ረዳ መድረግ ላይ የተነገረው ብዙ ነው። አልተጠቀምኩም አ ትንሽ ተጠቅም ያለው ግን ሲገባ ግን ኦንላይን ላይ ገብተው ካርዳቸውን የጫሩ ሰዎች ስመቶ፣ አምስት መቶ አምስት መቶ ምረም አንዳንዶቹ ሬዲካርዳቸው ዲክላይናል። አንዳንዶች ደግሞ ቼክ የጻፉ ሰዎች የእኔ ስን የሚጻፉበት ቦታ ላይ አንዳንዶች ደግሞ አማውንቱ ስንት እንደሆን አልጻፉም። አንዳንዶች ደግሞ ፊልም አልፈረሙም፣ ቀንም አልጻፉበትም። እንደዚ ሆኖ መጠየቅም አልተቻለም ቀረ ማለት እና መድረክ ላይ የተነገረውና እጅ የገባው ወይም የተለያየ ብዙ ብዙ ልዩነት አሳያል። ትንሽ ተጠቅም ያለው ግን ችግርን አልተወጠወት አንዳንድ ሺህ ብር ይሰጠኝ የነበረ አሰራፍሬ የእርዳታ ኮንሰርት አካሂደን ነበር አለ ያልከኛውን ከዛ በኋላ አቆማቻችን አለ ያለች ይበዛ ፒወር ገቢ እሷ ነበረች። አንዳንድ ሰዎች ደግሞ ነበሩ የሚረዱኝ አምስት መቶ አምስት መቶ ብር እነሱም አሁን አግኝቷል በቃ ብለው አቆሙ። እና አሁን አሁን ሌላ እርዳታ የምፈልግበት ጊዜ ነው። በዚህ ሰዓት የሚከታተሉ ተመልካቾቻችን እገዛ የምትፈልግበት ሁኔታ ውስጥ እንዲሁ እንዲረዱ አሁን ክሪቲካል ፖይንት ላይ ነው ያለሁት። በፊት መድኃኒት በነጻ ይሰጡ የነበረ ሹራሱ አሁን ግን በባለቤት ደ ሶሻል ሴኪሪቲ ማግኘት አልቻልኩም። ዲስብሊቲ ፎርም ሞልቼ ላገኛ አልቻልኩም በእሷ ምክንያት እና ሁሉ ነገር ቆሞ አሁን ለመድሃኒት ብቻ በሶስት ወር ውስጥ ወደ አምስት መቶ ስድስት መቶ ብር አወጣለሁ። ያን ኬታወጥ አገኘዋለሁ። የቤት ኪራይ መክፈል አለብኝ፣ የቤት ወጪ አለብ። እዛ ጊዜ አሉላ አዳራሽ ውስጥ ያስተዋሰው ጊዜ መጠነኛ ቤት እንደሚገዛልህ ይላሉ። ጥሩ ዊልቸር እንደሚገዛልህ ነው አናውንስ የተደረገው እና እሱ አልተሳካም ማለት ነው። እንግዲህ ለተመልካቾች ቢሆን ይህንን ገልጸን የመጨረሻ ጥያቄ በቀሩን ደቂቃ ያለው መሰረታዊ ጥያቄ ልጠይቅ። አንተ ያለህበትን ሁኔታ እርዳታ የምትፈልግ መሆኑን ተረድተው የሚረዱበትን መንገድ እናስተዋውቃለን። የመጨረሻ ጥያቄ ላደርግ። በመንፈሳዊ ሕይወት የተመራህበትን ነግርህናል። ለአንተ ምን ማለት እንደሆነ አጫውተህናል። ግን ባዘቦቱ የእድሜህን እኩሌታ እና ከዛ በላይ ለኖርክበት ሀገር ምንድነበረ ቀዳሚ የመመሪያ አርገ ይኖር። ውይይታችንን በዚህ እንቋጭ። አንድ ነገር የረሳውታላች ባለፈው ጊዜ ሲቢኤስ የሚባል ፕሮግራም ላይ ጠይቀውኝ ስመልስ ነበርና አገር ትናፍቀሃለች አሉኝ። አትናፍቀኝም አልወዳትም እኮ አላልኩ፣ ግን ተወልጄ ያደግኩባትን ብዙ ነገር ያየሁባትን ምድሬ አገሬን እወዳታለሁ። ዛሬም በሚደርስባት ህመም እታመማለሁ። መሪ በሚባሉት ጥፋት በጣም እቆስላለሁ። አዊሽ አቅም ኖሮ ወይም ብገባበት ኖሮ አላለሁ አንዳንድ ዓላማ ይሄ ኢትዮጵያን በደንብ እወዳታለሁ፣ ይወቁ ሰዎቹ። እንደ ባጭሩ የምትመልስልን ባለቤቴ ሚስቴ ስትል ደጋግኘ ሰምቻለሁ። እና ባለቤት እንዴት ነች? በቅርብ ስራዋን እየሰራች ነው ወይ? ቤት ውስጥ እንዴት ነው አያያዙ? ባጭሩ እንደ እሷንም ብዙ እንደምታመሰግ በጣም ነው ማመሰግናል። ይህ ሁሉ ጊዜ የኖርኩት ከእሷ ቀር ነው ቀድሞ አየር መንገድ ትሰራ እንደነበር እሰማለሁ። እኔ የሙዚቃ ጥያቄ ቀርቷል። ጋታችን ነው። ቅድም ደጋግመን ጠይቀንሃል። የአንተን ዘመን ሙዚቃ፣ የአንድ ወርቃማ ዘመን የሚባለውን ትሰራ የነበረበትን ሙዚቃዎች እንዴት ተቀምር እንደነበር፣ የገጣሚ ደራሲዎችን ማንነት ስራቸውን ነግረህናል። በዚህ ዘመን ያሉ ዜማዎችን በሬዲዮ ይሁን መንገድ ላይ ሆነ በቴሌቪዥን ይሁን ወይም ሆን ብለህ ሰምታህ ጣጥማቸው ታውቃለህ። ስለ ሙዚቃ ዛሬ ያለውን ሁኔታ የምታውቀው ካለ መለያያችን ደህና ደህና ዘፋኞች አሉ። ለምሳሌ ጎሳ የሚባል ዘፋኝ ጎዝ፣ ያው እኔን መስሎ ነው አሁን የሚዘፍነ እንደኔ ነው። ያኛው ደግሞ ማዲንጎ፣ ስትሮንግ ቮይስ ኤሌጋንት ቮይስ እንደለውም እንደዚህ፣ እነዚህ ነው ሲሳኩለት፣ እሱ ወንደርፉ እሱ፣ ቴዲ አፍሮ መቼም በጣም ነው የማደርገው የመወደው፣ አንደኛ ኢትዮጵያን በመውደዱ ሁለተኛ፣ በጣም ብሪሊያንት ልጅ አባቱ ምን አዎ፣ መድረክ ላይ እና ቴዲ አፍሮ በጣም የማደንቀው ሰው ነው። ደግሞ ሙዚቃ ያውቃል ይገርማል። የት እንዳጠናም ማለት ነው አቡ ጊዳ የሚል ዘፈን ዘፍነው ሰምቸው፣ በጭራሽ በጭራሽ አጭራሽ አደነቁት። እሱ ልጅ ወደዋል። እንደዚህ የሚመጡም አንድ ገረመው የሚባል ልጅ አለ። በጣም የኔ ወዳጅ ነው። እሱም በጣም ወደዋል። እነዚህ እነዚህ ሌሎችም አሉ ግን አሁን አላቃቸው። ጥሩ የምሰማቸው ምግብ ቤት ጋብዘው ይሶሱ እዛ ቁጭ እየሰማል እንግዲህ፣ ሙሉ ቀን ጨዋታው ረዥም ነው ሙሉ ቀን መለሰ። እኔ መቼም በግብ አድናቂህን ነኝ በጣም እወድሃለሁ። እግዚአብሔር አክብርህ። ቤት ድረስ መተን እንደዚህ ሰፊ ጊዜ ወስደህ ስላጫወትከን፣ ስለ ህይወትን ስለነገርከን፣ በደህናም ስላገኘነ ደግሞ በጣም ደስ ብሎናል። እግዚአብሔር ይባርቃችሁ። ተባረኩ። መስሎ ቀደም ካሉት የሙልቀን ስራዎች አንዷ ናት። የግጥሙ ደራሲ የፖሊስ ኦርኬስትራው ተስፋ ያበዛል

የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን የንጉሥ አክሊሉ መስኮት የሚከፈትበት ነው፣ ሰዓቱ። አሁን የአዲስ አበባው መስኮት ተከፍቷል። ሰላም ንጉሴ፣ እንደምን አመሸህ? እንደምን ሰነበት? አሁን ያንተ ዝግጅት የሚቀርብበት ነውና መቀጠል ትችላለህ። ታላቁ የትምህርትና የእውቀት ሰው ሳይኮሎጂስቱ ዶክተር አግደው ረዴ አግደው ባለፈው ሳምንት መጨረሻ ላይ ድንገት ከዚህ ዓለም በሞት ተለይተው የቀብራቸው ሥነ ሥርዓት ጥቅምት አንድ ቀን ፓትርያርኩን ጨምሮ ታላላቅ የሃይማኖት አባቶች፣ ምሁራን፣ ቤተዘመዶቻቸውና የቀድሞ ተማሪዎቻቸው በተገኙበት በቅድስት ሥላሴ ካቴድራል በክብር ተፈጽሟል። ዶክተር አግደው ረዲ አግደው ከሁለት ዓመት በፊት በዚሁ በሬዲዮ መጽሔት ፕሮግራማችን ዘመናዊ ትምህርት በኢትዮጵያ በሚል ርዕስ በተዘጋጀው ፕሮግራም በተከታታይ እንግዳ ሆነው ስለ ዘመናዊ ትምህርት አጀማመር በሰፊው አጫውተውን ነበር። በዚያ ወቅት ካደረግነው ውይይት መካከል አንዱና መሠረታዊው ቀዳማዊ ኃይለ ሥላሴ የዛሬ ሰባ አምስት ዓመት ከፍተኛ የኢትዮጵያ መንግሥት ባለሥልጣኖችን ወደ ተባበሩት መንግሥታት ድርጅት ጄኔቭ ልከው በተለይም ደግሞ በትምህርት ላይ ያደረጉትን ንግግርና ሀያላን መንግስታት አነስተኛዎቹን እንዳይጫኑ በሚል ርዕስ አዘጋጅተውት የነበረው መልእክት ከፍተኛ ትኩረት ስቦ እንደነበረ በማስታወስ የተናገሩት ነው። ዶክተር አግደ ውረዴ ቀዳማዊ ኃይለ ሥላሴ ሶስት ነገር ነው የተናገሩት። አንደኛ የማህበር ኃይለኛው ጭቁኑን እንዳይበድል ደግሞ በሌሎች ኃይለኞች ላይ እንደ ሂትለር እንዳይነሳ፣ ኃይለኛና ኃይለኛ ደግሞ ሲጋጭ እኛም እንበደላለን እናንተም ሰላም ሆኖልን ነው። ሶስተኛ ግን ዓለምን የፈጠረ እግዚአብሔር ነው፣ እኛም ያለነው በእግዚአብሔር ፈቃድ ነው። እዚህ ያላችሁት በሙሉ ሃይማኖትና ግብረገብ ሞራል ነው ያሉት። ኢንተርናሽናል ሞራል ይባላል ማለት ትንሹ መንግስት ትልቁን አይሰድብም፣ ትልቁ መንግስት ደግሞ ትንሹን አይጎዳም። የሚገድበው ህሊና ለህግ ብቻ አይደለም፣ ሞራል ነው። ህግ የተጻፈ ነው። ግን ሳይጻፍ ህሊናችን ውስጥ ሌላውን ሰው እንዳንበድል የሚከለክለን አለ። እሱን ነው የጠየቁን። ይሄን ከተናገሩ በኋላ ኢትዮጵያ የተባበሩት መንግስታት መስራች ሀገር ሆነች። ፋውንዲንግ ሜምበር ቀላል አይደለም። እንደገና ከዚያ በኋላ መንገዱ አስፋልት ነበር ያለ ምግብ ድርጅት የዩኔስኮም አባል ሆን የዚያም የዚያም ምን ማን ይከልክልን። ዶክተር አግደው እዚህ ላይ ትንሽን ቆይና፣ ቀዳማዊ ኃይለ ሥላሴ እንደው ለትምህርት ያላቸው አመለካከት እንደው ተማሪዎችንስ በየትምህርት ቤቱ እየሄዱ ያዩ ነበር? ይጎበኙ ነበር? ይመለከታሉ? ያነጋግሯችሁ ነበር? ስለ እሳቸው ውስጥ ይሄ ወጣት ትውልድ እንዲያውቅ አንዳንድ ነገሮችን መነጋገር እንችላለን። ዶክተር አግደው ጥሩ ነው። እኔ ልጅ ነኝ እንግዲህ እንደምታውቀው እሳቸው ግን ሲመጡ በኢትዮጵያ ሕዝብና በኢትዮጵያ ወጣት ላይ ከፍተኛ እምነት ነበራቸው እና አባታቸውም ውጭ ይሄዱ ብዙ ነገር ያስተምሯቸው ነበር። ሁለተኛ ደግሞ እሳቸው በተፈጥሯቸው ልዩ ልዩ ጥበብ ለማግኘት ይፈልጉ፣ ያን ጥበብ ለራሳቸው ብቻ እንዳይሆን ይፈልጉ ነበር፣ ለኢትዮጵያ ሕዝብ እንዲሆን ይፈልጉ ነበር። እና አንድ አጋጣሚ ላይ አንድ ጽሑፍ እንደው ባጭሩ ላንብልክ የተባለውን እምትፈቅድ ከሆነ ምንድን ነው ትምህርት የተወደደውን ህዝባችንን ደህንነትና ብልጽግና ለማስተማመን እጅግ አስፈላጊና የተመሰከረለት መፍትሄ መሆኑ በማመን የትምህርት ሚኒስቴርነቱን የስራ አመራር እኛ እንድንይዝ አድርገናል። ራሳቸው ሆኑ ሲሉ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለሥላሴ በ1934 ዓ ም ለህዝቡ ባደረጉት ንግድ አስታውቀው ነበር። በዚህም መሰረት ግርማዊ ንጉሰ ነገስት ለማንኛውም አይነት ጠንካራ አቋም ዘላቂና የማይጠፋ ቅርስ የሚሰጥ ለአንድ አገር ጠቅላላ ልማት የበለጠ ውጥ ሊያስገኝ የሚችል ከትምህርት የተሻለ ሌላ ነገር እንደማይገኝ በሙሉ በመገንዘብ በዙፋን ላይ ከተቀመጡበት ጊዜ ጀምሮ ባወጡት የረጅም ጊዜ እቅዶች ትምህርት ዋናው ነበር። እና በንጉሰ ነገስትነት አገራቸውን ሲመሩ ምንጊዜም ቢሆን የአገሪቱ ከፍተኛ ባጀት ለትምህርት ማስፋፊያ እንዲውል አድርገዋል። በዚህ መሰረት ለትምህርት ማስፋፊያ የተደረገ ወጪ ከመንግስት ባጀት ከመቶ አስሩን ያህል የያዘ ነበር። መቶ አስር ነው፣ ብዙ ነው። ኋላ ያው ካሽ እየበዛ ስረድሮ በጥሬ ገንዘብ አናገኘም። በአይነት ነው። በአይነት ነበረ። የሀገሪቱንም ችግሮች ለማስወገድ የኢትዮጵያ ጥንታዊ ወግና ባህሎች ክብር ሳይለቁ እጅግ ዘመናዊ ከሆኑ አሰራሮች ጋር የሚያቆራኝ ትምህርት መቅረጽ ይገባል ብለው ያምኑ ነበር እሳቸው። ስለዚህ በየትምህርት ቤቱ እየሄዱ ተማሪዎችን ያነጋግራሉ። እናንተ ተነጋግራችሁ ታውቃላችሁ። ስ እንደ እሳቸውማ ብዙ ጊዜ ነው፣ እድሌ ትልልቅ ሰው ይወደኛል። እሳቸውን ማነጋግር ያለው መንግስቱ ኃይለማርያም ማነጋግር ያለው ክቡራቱ መለስንም ሁለት ጊዜ አነጋግር ያለው በአጋጣሚ ነው። ግን እሳቸው እንኳ ከእንግሊዝ ሀገር ሲመጣ ቀርብ ያለው እሳቸው ጋር ንጉሴ ነገሥት እኳ ንጉሰ ነግና ቴጊ ሆቴል ነው ያሳረፉን። ገንዘብ ሚኒስቴር ገንዘብ ይሰጥ ነበር እና ስራ አስተማሪነት እስካገኝ ድረስ እዚያ ተንቀባር ያለው። ከዚያም በኋላ ሁለት ሶስት ጊዜ አግኝቻችኋለሁ። በተለይ እሳቸው እምነት ወጣቶች ላይ ስለ ነበረ ትዝ ልህ እንደሆነ በአስራ ዘጠኝ መቶ ስልሳ አንድ አመተ ምረት የኢትዮጵያ ወጣቶች አገልግሎት ድርጅት ምክንያቱ ያን ጊዜ ትዝ ይልህ ነው። ወጣቱ አንድ ጊዜ ቻይና ይላል፣ አንድ ጊዜ ኩባ ይላል፣ አንድ ጊዜ ቪየትናም ይልሃል፣ አንድ ጊዜ ራሻ ይላል እና ይሄ ጥቂት ሰዎችን አሳስበን እና የኢትዮጵያ ወጣቶች ድርጅት አንተ ታውቀዋለህ ድርጅት አቋቋም። በጣም ጃንሆይ ደስ አላቸው። አቋቋመን ገንዘብ መደቡለት፣ ሰውም ሀይል መደቡ እዛ ይሄን እንትን ነበር። ግን አብዮቱ ሲበነዳ ነው የእድገት በህብረት የእውቀትና የስራ ዘመቻ መንትን ባለ ጊዜ ብዙዎቹ የእኛ ወጣቶች እዚያ ነበሩ። አንዳንዶቹ በህይወት አሉ፣ አንዳንዶቹ ሞተዋል። ግርማዊነታቸው የመጀመሪያው ተማሪም ነበሩ፣ ምኒልክ የመጨረሻውም ተሰናብት ሄዱት እዚያ ነው። እዚያ ላይ መጡ፣ ብዙ አጀብ የለም፣ እልፍኛ አስከልካዎች አሉ፣ ሁለት ጀረናሎች አሉ። ከጽህፈት ሚኒስቴር ተደወለ። ና ፈጥኖ ደራሽ ይመጣሉ እንዳታስገባቸው ለእኛ ደውል አሉኝ። ጌቶች የመጡት በነጻ ትምህርት ቤት ለማየት ነው አሉ። እርግጥ ፈጥኖ ደራሹ የመጣው እሳቸው ሊወጡ ሲሉ ነው እስከጨረስ ነው በኋላ መምጣቱ መጥቷል። ትምህርት ቤት ሲሄዱ አስቀድሞ ፖሊስ ይመጣል እና እሳቸው ዚያን የወረድኩ ሄደ ያለ አነጋገርኳቸው ምንድን ነው ችግራቸው አሉኝ። ችግራችን ተማሪ በዛብን፣ ግርማ አይነታቸው ያን ጊዜ ሰባት ሺህ አምስት መቶ ተማሪ ነበረ። ኤሌመንተሪውና ሴኮንደሪው ምን ይልክ ተማሪ በዛ ግርማዊነት፣ ምን አልክ አሉኝ። ተማሪ በዛ ብና አልኩ። እግዚአብሔር ይመስገን፣ ይሄን ነው የምንመኘው አሉኝ። ተማሪ መብዛት ችግር አይደለም አሉኝ። ይሄ ማለት ምንድን ነው? ተማሪ ብዙ እንዲህ በዛ ይፈልጉ ነበር ማለት ነው። ይሄን ያለ ኋላ ወዲያ የሥነ ጥበብ ትምህርት ቤት የምንለው አለ። እዚያ አቶ አለፈለገ ሰላም ተጠርቶ መጣ። አለፈለገ ሰላም ይባላል የዚያ መስራች ነው። ከዚያ መጣ። ከዚያ እነ አብርሃም ብርሃኔ ረብሻ የነበሩት ሰሎሞን ገብረ አምላክ፣ እነ ማንስ እነ ማንስ የትምህርት ስቱደንት ካውንስል ድንጋይ ይወረውሩብኝ የነበሩት እና መጃኑ ይመረውራሉ ብዬ ስደነግጥ ዘበኛ ሶስት ብቻ ነው ያለው ሌላ አይነ አልተዘጋጀንም በድንገት ነው ይመጡ። እነሱ ራሳቸው ፖሊስ ሆነው ጃንሆይን ጠብቀው መበረደ ሸኙልኝ አሉላ። በሬዲዮ መጽሔት ዝግጅት ክፍላችን ለዶክተር አግደውረዴ ቤተሰቦች መጽናናትን እየተመኘሁ የዛሬውን ፕሮግራም በዚሁ አበቃሁ። የዛሬ አስራ አምስት ቀን እንገናኝ። እንግርት የተባሉ አድማጫችን ባለፈው የራዲዮ መጽሔት ዝግጅታችን ባደረሱን ደብዳቤያቸው የሕይወት መንገዶች የሚል ርዕስ ሰጥታችሁ የቀደሙትን ምርጦቻችን ሕይወት ታሪኮችና ስራዎች የምትዳስሱበት ፕሮግራም በመንግስቱ ለማና በደበበ ሰይፉ እንደጀምራችሁት ሁሉ እባካችሁ ይቀጥል አይቋረጥ ሲሉ በጻፉልን፣ ሌሎች በርካታ አድማጮቻችንም በተለያዩ ጊዜያት እንደጠየቃችሁን ሁሉ ከሚቀጥለው የራዲዮ መጽሔት ጀምሮ በቋሚነት የሚቀጥል መሆኑን ከወዲሁ ለማስተዋወቅ እንወዳለን ከመጪዎቹ ተረኛ ባለታሪኮችም ዛሬ በሕይወት ከሌሉት ታላቁ ባለቅኔና ጸሐፊ ተውኔት ጸጋዬ ገብረ መድን እቁ ጋዜጠኛና ደራሲ ብርሃኑ ዘሪሁን፣ መምህርና ደራሲ ዳኛቸው ወርቁ ይገኙበታል። በሕይወት ያሉ ባለታሪኮች ምርጦቻችንም ገና የተጀመሩ የተጀመሩና ከመንገድም ላይ ያሉትን ዝግጅቶች ጨምሮ በቋሚነት በተከታታይ የምናቀርብ መሆናችንን ከወዲሁ እናስታውቅ። አድማጮች ለምሽቱ ያልነውን በዚሁ መቋጨታችን ነው። ሌሎቻችሁ አድማጮቻችሁም ባቀረብናችሁም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። ፕሮግራማችንን ስለተከታተላችሁ እናመሰግናለን። ለምሽቱ ያልነውን ስንቋጭ ታዲያ፣ አሁን ለደህና አደሩ ስንብት ከማጠቃለያ ዜና ንባቡ በኋላ መለሳለሁ። ከአስቴር አወቀን አፍቶት ጋር ልተዋቸው። 10 አሁን የማጠቃለያ ዜና እናነባለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቅዳሜ ሌሊት በተከታታይ በትዊተር ባስተላለፏቸው መልእክቶች ቡድን ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ባለቤትነቱ የእሳቸው በሆነው ማያሚ ፍሎሪዳ በሚገኝ የገልፍ ጨዋታ በሚካሄድበት መዝናኛ ቦታ ላይ እንዲደረግ የነበራቸውን እቅድ እንደሚሰርዙ ገልጸዋል። በያዝነው ሳምንት ጉባኤውን የትራምፕ ብሔራዊ ዶራል ላይ የማካሄድ እቅድ እንደነበር ትራምፕ አረጋግጠዋል። የቡድን ሰባት ጉባኤ የእሳቸው ንብረት በሆነው መዝናኛ ቦታ መካሄድን የተቃወሙት ሚዲያና ዲሞክራሲ ናቸው በማለት ትራምፕ ተጠያቂ አድርገዋቸዋል። የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ ከነበረው ትልቁ ሰፈራቸው ዛሬ ወጥተዋል። መላ ከሶሪያ የወጡት የአሜሪካ ወታደሮች በምዕራብ ኢራቅ ተመድበው በቀጠናው ያሉትን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አማጽያንን መዋጋት እንደሚቀጥሉ የመከላከያው ኃይል ኃላፊ ማርክ ኤስፐር ገልጸዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትን። መልካም ምሽት፣ ሰላም፣ ደህና አደሩ።